የጤና ባለሙያዎች የ2009 ኤችዋን ዋን ፍሉ ከሰው ወደ ሰው የመተላለፉ ጉዳይ አሳስቧቸዋል ይህንም ፍሉ መከላከል እንዲቻለ ለመርዳት ሲያስልዎ ወይም ሲያስነጥስዎ አፍንጫውንና አፎን በመጸዳጃ ወረቀት ይሸፍኑ ከዚያም የተጠቀሙበትን መጸዳጃ ወረቀት ይጣሉት እጆን አዘውትረው በሳሙናና በውሃ ይታጠቡ በተለይም ካሳልዎ ወይም ካስነጠስዎ በኋላ ከታመሙ ከቤት አይውጡ እንዲሁም ሌሎችን ለማስያዝ ለመከላከል ከሰዎች ጋር ያለዎትን ግንኙነት ይገድቡ ተጨማሪ መረጃ ለማግኘት www flu gov የሚለውን ድረገጽ ይመልከቱ። ወይም በስልክ ቁጥር 1800 cdc ኢንፎ ወይም 1800 2324636 ይደውሉ። የኤች ኤች ኤስ መልእክት